በቅድሚያ አቶ ጆዋር መሐመድ ልጠይቅ። እሺ ፌልድ ስቴትስ ወይም በአማርኛው የጨነገፉ መንግስታት የሚለውን እስቲ እርሶ እንደ ገባዎት ምን ማለት እንደሁ ይንገሩኝ። እንግዲህ አንድ መንግስት የወደቀ ወይም ፌልድ ስቴት የሚባለው ከአንድ መንግስት የሚጠበቁትን ኃላፊነቶች መወጣት ሲያቅተው ነው። አንደኛው የአንድን ሀገር ሉዓላዊ ክልል ሙሉ በሙሉ መቆጣጠር ሳይችል ሲቀር ነው ሁለተኛው ደግሞ በዛ ሀገር ውስጥ ያሉ ከመንግስት የሚጠበቁ ማህበራዊ አገልግሎቶችን ማሟላት ሲያቅተው፣ ሶስተኛው እና በጣም አስፈላጊው ደግሞ በስልጣን ላይ ያለው ሀይል በህዝቡ ተቀባይነት ተቀባይ ስልጣኑ የህዝብ ተቀባይነት ያጣ ስልጣኑ እንዳውም እንደ ሽፍታ የሚታይበት ሁኔታ ካለ ያ ሀገር ወይም ደግሞ ያ መንግስት ወደቀ ወደሚለው አዝማሚያ ያመራናል ማለት ነው። ከዘረዘሯቸው በመነሳት ኢትዮጵያን በምን ደረጃ ላይ አስቀምጧታል እርሶ? እንግዲህ ኢትዮጵያ አስራ ስድስተኛና አስራ ሰባተኛ ነው የሚያስቀምጧት እኔ እንደማየው ኢትዮጵያ ሄልድ ስቴት ነች ወይ የሚለው አከራካሪ ሁኔታ ውስጥ የሚገባ ቢሆንም ይሄ ድርጅት ከተጠቀመባቸው መመዘኛዎች አቋያ ስናያቸው ወደዛ የሚያመራ ይመስለኛል። አንደኛው ስልጣን ላይ ያለው ኃይል በጣም ከአናሳ ቡድን የመጣ ከመሆኑ የተነሳ በሀገሪቷ ውስጥ ተቀባይነት ማጣቱ፣ ሁለተኛው የህዝብ ቁጥር በከፍተኛ ሁኔታ እያደገ መሄዱ፣ ሶስተኛ፣ የኢኮኖሚው ሁኔታ መዱላዊ የኢኮኖሚያዊ እድገት መኖሩ። ይህ ማለት ደግሞ የተወሰኑ ቡድኖች ብቻ በከፍተኛ ሁኔታ ከኢኮኖሚው የሚጠቀሙ ሲሆን አብዛኛው ህዝብ ምንም የማያገኝበት እና ህይወቱ ከጊዜ ወደ ጊዜ እየተሽቆለቆለ የሚሄድበት መሆኑ ኢትዮጵያን በአስከፊና ና አስፈሪ ሁኔታ ውስጥ የሚከታት ይመስለኛል። ነጥብ የተሰጠባቸውን የየሀገሮቹን የውድቀት ደረጃ ከወሰኑት የችግር ድልድሎች መካከል ዋነኞቹን እያነሳን እንነጋገር እስቲያት ውጇል በኢትዮጵያ ጉዳይ ላይ ብቻ ነውና ግን የምንወያየው፣ በዚያ ላይ እናተኩር። የኢትዮጵያ እጅግ የወደቁ ነጥቦች የተመዘገቡት አንደኛው በሰብአዊ መብቶች አጠባበቅ ድክመት ነው። በዚህ ላይ ያለውትን አስተያየት ላግኝና ወደ ሌላው እናልፋለን። እንግዲህ የሰብአዊ መብቶች አጠባበቅ ባለፉት አምስት ዓመታት በከፍተኛ ሁኔታ እንደ ተበላሸ ነው የሚያሳየው ሪፖርቱ። ይሄም የሚመስለኝ መንግስት ያወጣቸው ህጎች እና የወሰዳቸው እርምጃዎች ከምርጫ ሁለት ሺህ አምስት በኋላ ከፍተኛ ሽፋን ያገኙ ይመስለኛል። አንዱ የማህበራዊ ድርጅቶችን የሚያዳክመው ህግ መውጣቱ፣ ከዛ በኋላ ሁሉም የማህበራዊ ኃይሎች እንዲጠፉ ወይ ደግሞ በመንግስት ስር እንዲገቡ ማድረጉ፣ ሁለተኛው ደግሞ የፖለቲካ ተቀናቃኝ ሀይሎች በሙሉ አፋቸውን እንዲዘጉ ወይ ደግሞ ከሀገር እንዲባረሩ የሚያደርግበት ሁኔታ ነው ያለው። እንደምናውቀው ብርቱካን ሚደቅሳ እና ብዙ ሰዎች በእስር ቤት አሉ። በቅርቡ ደግሞ ወደ አርባ የሚጠጉ የኦሮሞ ተወላጆች በሞት እና በረጅም እድሜ የታሰሩበት ሁኔታ ነው የምናየው። በፕረሱ ሁኔታ ስናይ ጋዜጠኞች እና ጋዜጣ ሙሉ በሙሉ የሚገል እርምጃ እየተወሰደ ነው ያለው። በምርጫውም እንደምናየው ውጤቱ ራሱ በጣም አስፈሪ እና አሳፋሪ ስለነበረ ከዚህ አኳያ ስናይ የሰብአዊ መብቶች አጠባበቅ በከፋ ሁኔታ እየተቆለቆለ መሄዱ ነው የምናየው። ያልተመጣጠነ የልማትና የሀብት ክፍፍልና ስርጭት የሚለውን ስደት ያወጣል። أشو بإقناعه عندما مو بإقناعه على لما لات مفلعب وتم مثلًا هون قريب بسولت على ሌላው ሕዝብ ምንም ያልተጠቀመበት ሁኔታ ነው የምናየው። እንግዲህ አብዛኛው የሀገሪቷ ሕዝብ አልተጠቀምኩም፣ አንድ ቡድን ብቻ ነው እየተጠቀመ ያለው የሚል ስሜት ያለበት ሁኔታ ነው የምናየው። እንግዲህ ይሄ ሌላ አስቸጋሪ ኢምፕሊኬሽን አለው። ይሄ ደግሞ ምን ማለት ነው? አንዱ እየተጠቀመ ሌላው የማይጠቀም ከሆነ በህዝብ መካከል ያለው ማህበራዊ የኑሮ ትስስር ከዚህ በፊት የቆየ ትስስር እየላላና እንዳውም ወደ መጠላላት ወደ መፈራራት እያመራ በህዝብ መካከል ግጭቶችን እንዳውም ወደ ከፋ አደጋ ሊያደርስ የሚችል ጉዳይ ሁኔታ ነው ያለው አቶ ጀዋር። አንድ የትላንቱን ዜናችንን ያደመጡ የፕሮግራማችን ተከታታይ የፖሊሲ መጽሔቱን ግምገማ በመቃወም ዛሬ ጠዋት አንድ አስተያየት ልከውልናል። በተለይ የጠቅላይ ሚኒስትር መለስ አስተዳደር በጨቋኝነቱ ከቀድሞ ከማርክሲስቱ አምባገነን ወታደራዊ መሪ ኮሎኔል መንግስቱ ኃይለ ማርያም ብሷል ሲል ያቀረበውን አስተያየት አንብቤ ያለው የፖለቲካ ፍላጎት ባላቸው ቡድኖችና ግለሰቦች የቀረበ ነው ሲሉ ተችተዋል። እስቲ በዚህ ላይ የበኩሎን አስተያየት ልስማ። አድማጫችን በሰጡን ላይ ማለቴ ነው። ወል እንግዲህ መለስ ዜናዊ ከመንግስቱ ይሻላል ወይስ ይከፋል የሚለው ማወዳደር የለብንም። የመንግስቱ ሀይለማርያም ጊዜ የነበረች ኢትዮጵያና የነበረው የዓለም ሁኔታ አሁን ካለው ከመለስ ዜናዊ ኢትዮጵያና ከመለስ ዜናዊ ዓለም ሁኔታ የተለየ ነው። መለስ ዜናዊ ከሁሌ ከመንግስቱ የሚወዳደር ከሆነ እዛው ነው የቆም ነው ማለት ነው። ስለዚህ አሁን ካለው የአሁኑ ትውልድ ከሚፈልገው የአሁኑ የዓለም ሁኔታ ከሚጠይቀው የዛች ሀገር የኑሮና የኢኮኖሚ የፖለቲካ ሁኔታ ከሚጠይቀው አኳያ ስናየው የመለስ ዜናዊ አገዛዝ አምባገነን ሆኖ ምንም የሚያጠራጥር አይደለም። አምባገነንነቱን ደግሞ በባሰ ሁኔታ እያባባሰው እየሄደበት ሁኔታ ነው የምናየው። ስለዚህ ምክንያቱ አንዱ የምርጫ ሁኔታ ነው። ሁለተኛ በዛች ሀገር ውስጥ በሺዎች በሺዎች የሚቀጠሩ የፖለቲካ ተቃዋሚዎች በእስር ቤት ያሉበት ሁኔታ ነው የምናየው አብዛኛው የኢትዮጵያ ኤሊት አብዛኛው የተማረው የኢትዮጵያ ኤሊት፣ በተለይ የፖለቲካዊ ኤሊት ከሀገር ተሰድዶ በውጭ ሀገር ለዘላለም የቀረበት ሁኔታ ነው የምናየው። ስለዚህ ክፉ አምባገነን ናቸው ወደሚለው የሚያመራ ይመስለኛል። ምናልባትም እንደውም ደግሞ ከዚህ ወደዚህ መደምደሚያ ያደረሳቸው የምርጫ ውጤት እንግዲህ ዘጠና ዘጠኝ ነጥብ ስድስት የሚያገኝ አምባገነን በአፍሪካ ራሱ በጣም ጥቂት ነው በአሁኑ ጊዜ እና ከዛ ተነስተው የመጡ ይመስለኛል። እንደዛ ነው። እዚህ ላይ ታዲያ አቶ ጅዋር አሁን ያለውን ሁኔታ እንዴት ማሻሻል ይቻላል ይላሉ። እንግዲህ የዚህኛውም ሪፖርት ሆነ ሌሎች ዘንድሮ የወጡ ኢትዮጵያን የኢኮኖሚና የፖለቲካ ሁኔታ አዳሽቆለቆለ የሚያሳዩ ሪፖርቶች የሚነሱት ከአንድ ነጥብ ነው። ይህም አንድ ነጥብ ያለው የፖለቲካ ስርዓት እና የኢኮኖሚው ስርዓት ውስኖችን እና የተወሰኑ ቡድን የሚያገለግል ሌላውን ግን ከአገልግሎት ውጭ የሚያደርጋቸው እንደሆነ ነው የሚያሳዩት። ይሄ መለወጥ አለበት። ይሄን የምንለውጠው አንደኛ ሀገር የጋራ መሆኗን ስለዚህ ደግሞ ችግሯንም ሆነ ጥቅሟን ሁሉም ልጆቿ በጋራ የሚጋሩበት ሁኔታ መፍጠር ወሳኝ ነው። ያ ካልሆነ አሁን ያለው ችግር እየተባባሰ ይሄዳል። እንግዲህ ሀገርን እንደ ቤት ብንወስድ አንድ ልጅ በሩን ዘግቶ እየሞቀ ሲቀመጥ ሌሎቹ ውጭ የሚቀሩ ከሆነ ቀደውም ለመግባት መሞከራቸው አይቀርም። ያ መቀደድ ደግሞ ለሁሉም ጥቅም የለውም። ለምን? በዛ ቀዳዳ የሚገባው ብርድ መድሏዊ አይሆንም፣ ሁሉንም ይበርዳል። በዛ በተቀደደው ደግሞ ውሻ በቀደደው ጅብ ይገባል እንደሚባል ሌሎች ሌሎች ሀይሎች ገብተው ሀገሪቷን ወደ ባሰ ችግር ውስጥ የሚያስገ የሚያስገቡበት ሁኔታ ነው የምናየው። ስለዚህ ያለው መንግስት ከዚህ በፊት የወሰዳቸውን እርምጃዎች መለወጥ አለበት። አንደኛው የሲቪክ ማህበራት እንዲበረታቱ ይሄ ያለውን ህግ ማንሳት እና ማጠነካከር አለበት። ሁለተኛ በጋዜጦች ላይ እየተደረገ ያለው ወከባ ቢቀር፣ እነኚህ ጋዜጠኞች ኃላፊነታቸውን ተሸክመው ስራቸውን መስራት መቻል አለባቸው። ከሁሉም በላይ ግን እዛ ሀገር ውስጥ ይሄ ለግል ብቻ ይዘው ለብቻ ይዘው ፖለቲካ የመሄድ ሁኔታ መለወጥ አለበት። ይሄንን የምለውጠው ደግሞ በሀገሪቷ የፖለቲካ ሁኔታ ከፍቶ ሁሉም በሰላምና በነጻ ተወዳድሮ የሚኖርበት ሀገር መመስረት ግዴታ ይሆናል። ይህን ካላደረግን ከውጭ የቀሩት ሀይሎች ባንኳኩ ቁጥር የኢትዮጵያ ሁኔታ እየባሰ የዓለም ሚዲያዎችም የሀገሪቷን ገጽታ በከፋ ሁኔታ እያሳዩ የሚሄዱበት ሁኔታ ይቀጥላል። አቶ ጀዋር መሀመድ፣ ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁ። በተረፈ አድማጮች፣ በዚህ የውጭ ፖሊሲ በተሰኘው በዋሽንግተን ፖስት ጋዜጣና ኒውስዊክ መጽሔት ጥምር መምሪያ በሚወጣው ህትመት ላይ የተለየ አስተያየት ያላቸውን ለማካተት ያደረግሁት ጥረት ቀጠሮ ከተሰጠኝ በኋላ ምላሽ ባለማግኘቴ ለዛሬ ሳይሳካ ቀርቷል። ጥረቴ ይቀጥላል። ከተሳካልኝ በመጪው ሳምንት ፕሮግራም ያቀርባለሁ። በዚሁ ልሰናበት። አስተያየት ካላችሁ በተለመደው አድራሻ ጻፉልን። ሰለሞን ክፍሌ ነኝ።